ኤስቢኤስ ሬዲዮ ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከማህበረሰብ ለማህበረሰብ ብፁ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል እንደሚታወቀው በምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት በኩል በዓለም ዙሪያ የተከሰተውን የኮሮና ቫይረስ በተለይ ደግሞ ኢትዮጵያ ላይ ሊያደርስ የሚችለውን ችግር ለመቋቋም ወይም ደግሞ ችግሩ የደረሰባቸውን ዜጎች ለመርዳት አህጉረ ስብከቱ የገንዘብ ማሰባሰብ ፕሮግራም አድርጎ ነበረ። ይህ በአህጉረ ስብከቱ በኩል በየዓመቱ የሚደረግ ሲሆን በተለይ ደግሞ የአብይ ጾምን ወይም የፋሲካ ጾምን እየተከተሉ የሚደረግ የገንዘብ ማሰባሰቢያ ፕሮግራም አለ። ያ ፕሮግራም በዘንድሮ ዓመት ለኮሮና እንዲሆን ተወስኖ ማሰባሰቡ እየተካሄደ ነው። ይህንንም እየመሩ ያሉት ፍርስ ሆኖት ብጹእ አቡነ ጴጥሮስ፣ በአሁን ሰዓት ያለው ሁኔታ ምን ይመስላል? የህብረተሰቡስ ምላሽ እንዴት ነበር? በጣም አመሰግናለው ኔት እግዚአብሔር አክብርልህ በእውነት እናንተ የምትሰሩ ስራ ትልቅ ስራ ስለሆነ በእግዚአብሔር ስም በቤተክርስቲያን ሰመን በጣም አመሰግናለሁ። እውነት ነው የዛሬ አመት እንደ አጋጣሚ አንድ ቤተክርስቲያን ብቻ ጠይቀን የህማማትን ለኢትዮጵያ ለህጻናት ማሰደጊያ ብር ተሰብስቦ ሄዷል እንደገና አንዳንድ አብያተ ክርስቲያናትም እንደዚሁ አድርገው ኢትዮጵያ ወስደን ትንሽ ብርድልብስን ገዝተን አንዳንድ ነገር አድርገናል ይህ ዘንድሮ ግን ጠቀም ያለ ስለሆነ አጠቃላይ ሀገረ ስብከቱ ያሉ አጥቢያ አብያተ ክርስቲያናት የሚያመልኩ ምዕመናን የጾማቸውን የቁርስ ለዚህ እንዲያውሉ ብለን ባለፈው ሳምንት አንድ ሳምንት ይሆናል አካውንት ለዚህ የእርዳታ አካውንት ከፍተን ልከን ነበረ። በሚገርም በሚደንቅ ሁኔታ ሰው ከፍተኛ የአዎንታዊ አጸፋ ነው እየመለሰ ያለው እንደው ቃል የለኝም ራሱ የማመሰግንበት፣ የሀገር ያሉ ምዕመናን በጣም በጣም በሚደንቅ ሁኔታ እየሰበሰቡ ነው። እንግዲህ እግዚአብሔር ቢረዳን ላንድ ቬንትሌተር የሚባለው ለዚህ ለመተንፈሻ ለሚባለው ነው ሀሳባችን። ምክንያቱም እንደሰማ ነው ኢትዮጵያ አንድ መቶ አስር ሚሊዮን ነው ያላት ሰው፣ ነገር ግን ያላት አምስት መቶ እንኳን የማይሞላ ቬንትሌተር ነው ያለው እና እግዚአብሔር እንደው ከሰማይ ምሕረት ካላዋረደ በቀር እንደ ሌሎቹ ከፋ ያለ ነገር ከመጣ ምንም ሊደረግ ስለማይችል እንደው ቢያንስ አንድ ነገር እንኳን ብናደርግ ትንሽ ነፍሳት እናተርፋለን ብለን ነው የሀገረ ስብከቱ ሰራተኞች አንድ ላይ ሆነን ተሰብስበን የሚያደርግ ነው። እንደው በእውነት እግዚአብሔር ያክብረው፣ ህዝቡም ቃላችን ሰምቶ እስካሁን ድረስ ከሀያ ሁለት ሺ ዶላር የአውስትራሊያ ዶላር ሰብስበናል። አሁንም እየመጡ ያሉ አሉ። እንግዲህ እግዚአብሔር ከረዳን እስከ ትንሣኤ ድረስ አይተን የሚቀጥል ከሆነ እንቀጥለዋለን እና በጣም በሚገርም በሚገርም ሁኔታ እየረዳን ነው ሰው እና እንደው በዚህ አጋጣሚ ይህን የሚሰሙ ሁሉ በዚህ አካባቢ ያለውን ህዝብ እንዲያመሰግኑ እንዲያደንቁ፣ እናም ደግሞ እንዲጸልዩለት በረከቱን እንዲያፈስለት እንዲጸልዩለት ነው የምጠይቀው። በጣም በጣም ደስ የሚል ነገር ነው ያለው። እና አንዳንድ ሰዎች ኤምባሲውም ጠይቋል የሚል እንትን አላቸው እውነት ነው። ለኤምባሲው እርዳታ ነው ይሄኛው። ግን የቁርሳቸውን ግዴታቸውን እንዲወጡ ብለን ነው የነገር ናቸው። እንደተባለው በቃ ያሉትን ለእግዚአብሔር ታማኝ ሆነው የተባሉትን እየሰጡ ነው እና በሚገርም ሁኔታ ነው አጻፋው ያየሁት፣ እና እግዚአብሔር ያክብርልኝ ይላለሁ። የዚህ የመተንፈሻ አካል መርጃ ወይም ደግሞ ቬንትሌተሩን ከዚህ ከአውስትራሊያ ገዝታችሁ ነው ወደ ኢትዮጵያ ለመላክ የፈለጋችሁት ወይስ ገንዘቡ ተልኮ እዛ የሚገዛበት ሁኔታውን ነው የምታመቻችሁት? እንግዲህ እኛ ለዚህ አማካሪዎች እንጠይቃለን። እዚህ ተገዝቶ ብሄር ነው የሚሻለው ወይስ እዚያ አንድ ላይ አድርገው ቢገዙት ነው የሚሻለው እሱን ጠይቀን ነው ግን ዋናው ነገር ለዚያ መግዣ እንዲውል ነው ምናልባት እዚህን ትራንስፖርቱ ምኑ እና ደግሞ ታክሱ ይሄ ይሄ ነገር የሚኖር ከሆነ በዚያው በመንግስት በኩል ተደርጎ መንግስት ለዚህ እንዲያውልልል ልናድርግ እንችላለን እዚህም ቀላል ነው ከተባለ እና ደግሞ ትራንስፖርትም ቶሎ የሚደርስ ከሆነ እዚህ እናደርጋለን ያንን የምናደርገው ምክር ጠይቀን ነው ሰዎቹን አሁን ይሄ ነው ብዬን ማለት አልችልም ምክንያቱም የትኛው ነው ብዙ ገንዘብ ሳያስወጣ ጥቅም ላይ የሚውለው የሚለውን እንወያይበታለን እና ዋናው ነገር ግን ለዚህ እንዲውልልና ነው የምንፈልገው። የዚህ የገንዘብ ማሰባሰብ የሚደረገው በአህጉረ ስብከት ውስጥ ካሉት ምእመናን ብቻ ነው ወይስ ከዛም ውጭ የሆኑ ኢትዮጵያውያን ለኢትዮጵያውያን ግድ ይለናል የሚሉ የህብረተሰብ ክፍሎችም በዛ በኩል ማዋጣት ይችላሉ ወይስ እስካሁን ሰው አዋጥተዋል ወይ? ማዋጣት ከቻለ እኔ ደስ ይለናል። በየአካባቢው ሰው እየተጠየቀ እንደሆነ ይገባኛል። ግን ይሄ ቀናናል ካሉ የእኛ ምክንያት ሰተን ነው የቁርሳቸውን የተዋቸውትን አብይ ጾም አምሳ አምስት ቀን ጾም አለ። ከሀምሳ አምስቱ ቀን ምናልባት ወደ ሰላሳዎቹ ቀኖች ይጾማሉ። ቁርሳቸውን የተውት ቁርሳቸውን ነው የጠየቅነው። ይሄ ነው የምደሰትበት ያለ ሰው በዚህም ቢሰጥ፣ ባንክ አካውንት አለ፣ ፌስቡክ አለን። ኢትዮጵያን ኦርቶዶክስ ተዋሕዶ ምስራቅ አውስትራሊያ ና ኒውዚላንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት የሚል ፌስቡክ አለን። እዚያ ላይ ባንክ አካውንቱ ሁሉ እዚያ ላይ ማስገባት ይቻላል። ለዚህ ብቻ ባንክ አካውንት ከፍተናል። የእርዳታ እና ወደፊትም እርዳታ በምንሰበስብበት ጊዜ እሱ የእርዳታ አካውንት ነው የሚሆነው ሌላ ነገር አንጨምርበትም ወደፊት አንዳንድ ነገር ሲገጥመንም በዚያ ውስጥ ነው የምናስገባው። ና የትም ቦታ ሆኖ ሰው ሊረዳ ይችላል፣ መተባበር ከፈለገ ማለት ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያ ና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለነበረን ጊዜ እናመሰግናለን። እኔም እንደዚሁ በጣም አመሰግናለሁ። እግዚአብሔር ያቆይልን። እግዚአብሔር ያበርታችሁ። እናንተ የምትሰሩ ስራ ትልቅ ስራ ስለሆነ በእውነት ይህንን ኢንፎርሜሽን ለሰዎች እንድናደርስ ስለረዳችሁን እናመሰግናለን። ስራችሁን እግዚአብሔር ባርካችሁ። መልካም አመት በዓል ይሆንላችሁ። መልካም ጊዜ፣ ደህና ቀን ያምጣልን እግዚአብሔር። አሜን። ለሁላችንም መልካም ጊዜ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.